የኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮውን አገር አቀፍ ምርጫ በነሐሴ ወር ለማካሄድ ረቂቅ የጊዜ ሰሌዳ ለውይይት አቀረበ። የተለያዩ ተሳታፊዎች የድምፅ መስጫው ወቅት አመቺ አይሆንም በሚል ወደ ኋላ እንዲሳብ ሲጠይቁ፣ ሌሎች ደግሞ ወደፊት እንዲገፋ የሚል ሀሳብ አቅርበዋል። ቦርዱ ተጨማሪ የውይይት መድረክ እንደሚያሰናዳም ተናግሯል። መለስካቸው አመሀ ተከታትሎታል። ቦርዱ ዛሬ ለተለያዩ የምርጫ ባለ ድርሻ ናቸው ላላቸው ባዘጋጀው መድረክ ላይ የምርጫ ዋና ዋና ተግባራት ናቸው ያላቸውን ድርጊቶች በጊዜ ገድቦ በሚመለከታቸው የምርጫ ቦርድ ስርዓት ፈጻሚዎች ማብራሪያ ሰጥተዋል። የምርጫ ክልል ካርታን ይፋ ማድረግ፣ የምርጫ ጣቢያዎች ዝርዝር ይፋ ማድረግ፣ የምረጡኝ ዘመቻ ጊዜና የድምፅ መስጫ ቀንንና የመሳሰሉት ጊዜ በሰሌዳው ላይ ተለይቶ ተመልክቷል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ይህን የጊዜ ሰሌዳና የተዘረዘሩትን ድርጊቶች በዚህ መልኩ ለማቅረብ ካስገድዱ ምክንያቶች ጭምር ማብራሪያ ሰጥተዋል። በእኛ ስሌት ዋና ዋናዎቹ ተግባራት ጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ልናደርግ የምንችልበት የምርጫ ቀን ብለው ብለን የያዝ ነው ነሐሴ 10 2012 ነው። የስራ እንቅስቃሴዎች በእኛ በኩል መከወን ካለባቸው ከተሳታፊዎች መከወን ካለባቸው ከተሳታፊዎች ስንል ፓርቲዎች፣ መንግስትም ደግሞ የሚጠበቅበት ነገር አለ ከሁሉም ከተግባራት ለመፈጸም ከሚያስፈልገው ጊዜ በተጨማሪ ይህንን እኛ በድራፍትነት ያወጣነውን ካላንደር የወሰኑት እና ኦሬንት ያደረጉት የህግ ሀሳቦችና የህግ ገደቦች አሉ። አንደኛው የህግ ገደቦች ስል በተለይ ከጊዜ ጋር የሚል በተመለከተ ማለት ነው። የመጀመሪያው የህግ ገደብ አጠቃላይ ምርጫ በተለይም የአገራዊው ፓርላማውንም ማለት ነው። የሚደረገው ምርጫ የሚደረግበትን ጊዜ አስመልክቶ በህገ መንግስታችን የተቀመጠ ጊዜ ገደብ አለ። የውይይት መድረኩ ተሳታፊዎች በቀረበው የጊዜ ሰሌዳ ላይ የተለያዩ አስተያየቶችን ሰንዝረዋል፣ ጥያቄዎችም አንስተዋል። አቶ ቀጀላ መርዳሳ የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ እና የማዕከላዊ ኮሚቴ አባል የምርጫ ወቅቱን ብቻ ሳይሆን በሀገሪቱ የተለያዩ ክፍሎች ስላለው አሳሳቢ የጸጥታ ጉዳይ በማንሳት ይህ እንዲሻሻል ለማድረግና ለፓርቲዎች እንቅስቃሴ አመቺ ሁኔታን ለመፍጠር ቦርዱ ምን እያደረገ እንደሆነ ጠይቀዋል። በተጨማሪም የድምፅ መስጫ ይሆናል የተባለውን ቀን በተመለከተም አስተያየታቸውን ሰንዝረዋል። ለአስ ስር በጣም የዝናብ ጊዜ ነው የማያባራ ዝናብ ከጠዋት እስከ ማታ የሚዘንብበት ህዝቡ ዝናብ ላይ ቆሞ ምርጫ ለማካሄድ በጣም አስቸጋሪ ነው። የውሃ ሙላት አለ። ስለዚህ ጊዜው በተለይ ያቺ ወቅት በጣም አስቸጋሪ ጊዜ ስለሆነች ቢሆን ቢሆን ወደ ሀያዎቹ እንኳ ቢገፋ የሚል ነው። ወደ መስከረም ከገባ ምናልባት ህገ መንግስታዊ የሆነ ጥያቄ ሊያስነሳ ስለሚችል የሚል ነው። አዲሱ ፓርላማ መቼ ስራ ሊጀምር ነው? አሁን ነሐሴ ላይ ተመርጦ መስከረም መጀመሪያ የሰኞው ቀን ለመመሰለኝ ህገ መንግስቱ ይሄ ጊዜ አላጠረም። ከሲቪክ ማህበረሰብ ድርጅቶች አባላት መካከል አቶ በፈቃዱ ኃይሉ በሀገሪቱ ውስጥ ከሚገኘው የመሰረተ ልማት ዝርጋታ አኳያ ያለውን ችግር በማመላከት እለቱ ወደፊት ቢገፋ ይሻላል የሚል ሀሳብ አቅርበዋል። ድምፅ መስጫ ቀን ላይ ነው የኔ አስተያየት። ክረምት ላይ እንደመሆኑ በኢትዮጵያ አንዳንድ መረጃዎችን ቼክ ለማድረግ እየሞከርኩ ነበር። ሰላሳ ሰባት በመቶ የሚሆኑት መንገዶች ብቻ ናቸው ኦል ወይዘር ሮድ የሚባሉት ማለት ነው። ስለዚህ ለምርጫ ፈጻሚዎችም ይሁን ለታዛቢዎችም ይሁን ለራሳቸው ለምራጮቹ እንኳን መንቀሳቀስ አይችሉም እና አንዳንዶቹ ደግሞ ወንዝም መሻገር ይኖርባቸዋል፣ ድልድዮች የሉም። ስለዚህ የምርጫ ተርናውቱን በከፍተኛ ሁኔታ ይቀንሷል እና ይህንን ሲሪየስሊ እንድትወስዱ ትፈልጋለሁ። አስፈላጊ ከሆነም ከፖለቲካ ፓርቲዎቹ ጋር በመመካከርም ቢሆን ወደ ጥቅምት አጋማሽ ወይም ህዳር መግፋት ብቻ ጥሩ ይሆናል። ምክንያቱም የሶስት ወር ልዩነት ብዙም ተጽዕኖ አይፈጥርም። ብዙ ህጎች የሚጣሱበት ሀገር እንደመሆኑ ብዙም ያሳስብ አይመስለኝም። የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ የድምፅ መስጫ ዕለቱን በተመለከተ እና በተመሳሳይ ጥያቄዎች ላይ ምላሻቸውን ሰጥተዋል። የምርጫ ቀን ብለን የያዝ ነው በክረምት ወቅት ከመሆኑ የተነሳ የሚያጋጥመውን ችግር በተመለከተ ነው። እኛም ከዚህ የሎጂስቲክስን ከሚያወሳስብ ሁኔታ እና በጣም ብዙ ችግር ሊያጋጥመን ይችላል የሚለውን ነገር ብዙ አውጥተናል አውርደናል እና በጣም በምርጫ የገባንበት አማራጭ አይደለም፣ እሱ እንድትረዱ እንፈልጋለን። በግንቦት ለማከናወን ብዙ ዝግጅትም ሀሳቦችም አድርገናል ግን የሕግ ዝግጅቶች፣ የተቋማዊ ዝግጅቶች የእኛም ብቻ ሳይሆን ደግሞ የተወዳዳሪዎቹም ዝግጅቶች ማለት ነው። ለፓርቲዎችንም ጨምሮ ለምሳሌ አሁን ፓርቲዎችን ብናይ አዲስ ህግ ወጥቷል። በዛ መሰረት የሚያሟሏቸው ነገሮች አሉ። እሱን ለማሟላት በምንጠይቃቸው ጊዜ ጊዜ እንደሚያስፈልጋቸው ነግረውናል እና ከነሱን ጋር ኮንሰልት አድርገን ሂደቱን ለማከናወን የሚያስፈልጋቸው ጊዜ ያልነውን ሁለት ወር ገደማ ሰጥተናል። እሱ ራሱ የሚገፋው ሂደት አለ እና እነዚህ ሁሉ ቅድመ ዝግጅቶች እና የስራ ሂደቶች በግንቦት ማድረግን አላስችል ስላሉን ነው ወደ እዛ የገፋነው ማለት ነው። ይሄ በፍቃዱ ደግሞ ያለውን ወደ መስከረም እና ወደ ጥቅምት ደግሞ የሚለውን የማንቀበልበት ደግሞ ችግር ያው ቅድም እንደገለጽ ነው ነው ብዙ ሀገር ብዙ ህግ ስለሚጣስ ብለን ከጀመር ነው ያው ማብቂያው አስቸጋሪ ስለሚሆን፣ ለእኛ ደግሞ እንደ ምርጫ ቦርድ መቆሚያችን ሁልጊዜም እሱ ነው። ከቀረቡት ሀሳቦችና ጥያቄዎች በመሰረቱ የተለየ ሀሳብ ያቀረቡት የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን ወክለው የተገኙት አቶ ልደቱ አያሌው ናቸው። የአቶ ልደቱ አያሌው ሀሳብ ባጭሩ በዚህ ድህረ ፖለቲካዊ ቀውስ ባሉት ወቅት ህግ ተጥሶ ህዝባዊ አመፁ ባስገኘው ቅቡልነት የሚንቀሳቀሱ ተቋማት ስለሆኑ ያሉት ስለ ህግ መጨነቁ ተገቢ አይደለም ይላሉ። በአሁኑ ጊዜ ብሔራዊ መግባባት በሀገሪቱ ስለሌለ ምርጫ ማካሄድ የለብንም ሲሉ ተከራክረዋል። አንደኛ ህዝቡ ትግል አድርጎ ከአምባገነንነት ስርዓት ወደ መዋቅራዊ ስርዓት ለመሸጋገር የጠየቃቸው ጥያቄዎች አልተፈሩ እንደዛ ጥያቄዎች በምርጫ የሚፈቷሉ፣ በድርድር የሚፈቱ፣ በብሔራዊ መግባባት የሚፈቱ ያን ስራ አልሰራም። ባልሰራንበት ሁኔታ ወደ ምርጫ ውስጥ መግባት ወደ ቅድመ ሁለት ሺ አስር ነው የሚመ ወደ ቀውሱ። የቦርዱ ሊቀመንበር ለዚህም ምላሽ ሰጥተዋል። እኛ ለምርጫ ቦርድ አንዳንዶቹ ነገሮች እኛ የምናያቸው እኛ የምናስተዳድራቸው ነገሮች አሉ እዚህ ክርክር ውስጥ ለምሳሌ የቀረቡት ብሔራዊ መግባባት መፍጠር እዚህ ቤት በጣም ብዙ ፓርቲዎች አላችሁ። ብሔራዊ መግባባት ለመፍጠር ብዙ አስተዋጽኦ ማድረግ ትችላላችሁ። የሲቪል ማህበረሰብ አባላት አላችሁ፣ እንደዛው ሌሎችም እንደዛው። ግን እኛ በምንሰራቸው ስራዎች ማድረግ እንችላለን። ግን እሱ አይደለም ስራችን። የተነሱ አያሌ ሀሳቦችና ጥያቄዎች አሉ። ቦርዱም ይህን በመገንዘብ ተጨማሪ የውይይት መድረኮች እንደሚያዘጋጅ ገልጾ የዛሬውን መድረክ ዘግተዋል።